የሳውዲ መንግስት የሰጠውን የእፎይታ ጊዜ ሊጠናቀቅ ሁለት ሳምንታት ብቻ ቀርቶታል። በዚህ ወቅት ምን ያህል ኢትዮጵያውያን ተመዘገቡ? ምን ያህሉስ ተመለሱ ብለን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠይቀናቸው ተከታዩን ብለዋል። ሚሲዮን ሄደው የጉዞ ሰነድ የወሰዱ ሰዎች ሰባ ሺህ ናቸው። ግማሽ የሚሆኑት ወደ አገር ቤት ተመልሰዋል። የጊዜ ቀነ ገደቡ ከመቃረቡ አንጻር የሚወጣው ሰው ቁጥር እየጨመረ ነው። የአሻራ መስጫ ቦታ መጨመር ተችሏል። በዚህም የተነሳ የትኬት ፍላጎቱ ጨምሯል። የጉዞ ሰነድ የሚወስደው ሰው ቁጥር በከፍተኛ ሁኔታ ጨምሯል። ከዚህ ጋር ምናልባት አሁን ይህንን የሚችል የአየር ትራንስፖርት የማቅረብ እና ከሳውዲ መንግስት የመውጫ ቪዛ የሚሰጥበትን ሁኔታ ማሻሻል ኢትዮጵያውያን ተመላሾች በአገልግሎት አሰጣጥ ብዙ ቅሬታዎችን ያነሳሉ። ከነዚህም አንዱ የሳውዲ ባለስልጣናት የመውጫ ቪዛ አሰጣጥ ላይ ዳተኝነት ይስተዋልባቸዋል የሚል ይገኝበታል። የጾም ወቅት ከመሆኑ አንጻር የመንግስት ተቋሞች እየመጣ ካለው ኢትዮጵያዊ ጋር በሚመጥን ደረጃ አገልግሎት ለመስጠት ሲቸገሩ ነው እየተስተዋለ ያለው። የመውጫ ቪዛ በቀን እነሱ እስከ ሁለት መቶ ሰው ነው የሚሰጡት ግን ዜጋችን ቁጥሩ እየጨመረ ነው እና ይሄ እንዲስተካከል እዚህ ላሉ የሳውዲ አምባሳደርም እንዲደርሳቸው ተደርጓል። ሌላው ተመላሾቹ የሚያነሱት ቅሬታ ልጅ ያላቸው የዘረመል ምርመራ እንዲያደርጉ ቢገደዱም ውጤቱ ግን እስካሁን እንዳልደረሳቸው ይህም ተሎ ወደ አገራቸው እንዳይመለሱ እንቅፋት እንደሆነባቸው ነው የሚናገሩት። ይህንን ጉዳይ ቃል አቀባዩ አቶ መለስ አለምን ጠይቀናቸው እንዲህ ነበር ያሉን። ክቡር የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በሳውዲ ቆይታ ባደረጉበት ወቅት ከሳውዲ አቻቸው አዲል አልጁቤር ጋር ከነሷቸው ጉዳዮች አንዱ የዲኤንኤ ምርመራ ነው። የዲኤንኤ ምርመራ ኢትዮጵያዊ ዜግነት እንዳለው ልጆቹን ማስረገጥ ስለሚያስፈልግ ሳውዲዎች ያወጡት አሰራር ነው። የነሱን አሰራር እናከብራለን፣ ግን ውጤቱን ለመስጠት ከሁለት ሳምንት እስከ ሶስት ሳምንት የሚወስድ በመሆኑ ዜጎቻችን ለእንግልት የተጋለጡበት፣ ከሳውዲ የመመለሱ ጥረትም የተስተጓጎለበት ነበር እና ይሄንን ከግምት ውስጥ በማስገባት ማስተካከያ እንዲያደርጉ ለሳውዲ መንግስት ጥያቄ ቀርቦ የሳውዲ መንግስት የኢትዮጵያ መንግስትን ጥያቄ ተቀብሏል። አሁን ከኤምባሲ በሚገኝ ወረቀት ብቻ የዲኤንኤ ምርመራው ቀርቶ ዜጎች እንዲወጡ ይደረጋል። ይሄ በጎ እርምጃ ነው። በአሁኑ ሰዓት እየጨመረ ላለው የተመላሾች ቁጥር በአግባቡ ለማስተናገድ የኢትዮጵያ አየር መንገድ የበረራ ቁጥሩን ከፍ ለማድረግ ፍላጎት ቢያሳይም በሳውዲ ባለስልጣናት በኩል ፍቃድ ለመስጠት የመጓተት ሁኔታ እንዳለና ይህም ለማስተካከል ሚኒስቴር መስሪያ ቤቱ አስፈላጊውን ጥረት እያደረገ መሆኑን አቶ አለም አክለው ገልጸዋል። ያነጋገርናቸው ተመላሾች የሚጋሩት ስሜት አለ። መንግስት አርቲስቶች ሳይቀሩ አገር ምድሩ ወርቅ የተነጠፈ እስኪመስል ድረስ ወደ ሀገራችን እንድንመለስ ይወተውትናል። ምን ስራ አለ? ምን እንብላ? የሚል ነው። ከዚህ በፊት በስቃይ የተመለሱ ኢትዮጵያውያን ተመልሰው ሳውዲ መግባታቸውን በማስታወስ በመሆኑም እነዚህ ተመላሾችን ለማቋቋም መንግስት ቁርጠኝነት አለው ወይ? አልናቸው። ቃል አቀባዩ አቶ መለስ አለምን በመንግስት በኩል ተገኝነቱ አለ። አፈጻጸም ላይ ጉለቶች የሉም አይባልም። ክልሎች አካባቢ የተደረገ ዝግጅት አለ። ለምሳሌ ደቡብ አካባቢ የስልጠና ጣቢያዎችን የመለየት ስራ ተሰርቷል። የት ቦታ እንደሚሰጥ የለየታ ስራ ተከናውኗል። በተመሳሳይም አማራ ክልል ኦሮሚያም እንደዛ ተሰርቷል። እንግዲህ ወደ ስራ ሲገባ ሌሎች ስራዎችን ስንሰራ ያሉ ጉለቶች ይታያሉ። መንግስት ዜጎቹን የመመለስ ብቻ ሳይሆን እንዲቋቋሙ የማድረግ የሞራልም የህግም ኃላፊነት አለ። ለዶች ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis Ababa.